የአሜሪካ ድምጽ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮው በ1922 እና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀምረ እንግዳ ተቀባይ ሀገር እንግዳ ሀገራት ጠርታ እንግዶች በመጡበት እንግዶች ባሉበት እንዲህ ያለ ነገር መከሰቱ የሀገራችንን ገጽታ በላሸ ሆኗል። አሁንም እኛ ከመንግስት ገና ትክክለኛ እንጠብቃለን ትክክለኛ ይሄንን ጉዳይ መነሻ የሆነው አካል በደንብ ሊጠበቅና በደንብ ሊፈተሽ ይገባል እንላለን። 1443ኛው የኢድ አልፈጥር በዓል በመላው ኢትዮጵያ በመከበር ላይ ነው። የሰማችኋቸውም የአዲስ አበባውን አከባበር አስመልክቶ የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዚዳንት ሱልጣን ሀጂ አማን ናቸው። የእምነቱ ተከታይ ለሆናችሁ በዓለም ዙሪያ ለምትገኙ አድማጭ ተመልካቾቻችን እንኳን አደረሳችሁ ኢድ ሙባረክ እንላለን። በዕለቱ አቢይ ርዕስ ዝርዝሩን ይዘናል። ሰኞ መጋቢት ሚያዝያ 2014 ዓ ም ጤና ይስጥልኝ። እንደምን አመሻችሁ። ክብራትና ክብራን አድማጭ ተመልካቾቻችን ከዕለቱ ዝግጅቶች ጋር አስተናጋጃችሁ አሉላ ከበደ ነኝ። የዕለቱን አቢይ ክፍል የሚሸፍነው የኢዳል አከባበር የኢዳል ፈጠር አከባበር በተለያዩ አካባቢዎች የተሰናዳ ና የተስተናገደበትን ይመለከታል። ቀዳሚው ታዲያ የሰዓቱ የዓለም ዜና ነው። ደረጀ ደስታ ያሰማናል። ጤና ይስጥልን አድማጮች እንደምናመሻችሁ የምሽቱን የዓለም ዜናዎች የማሰማችሁ ደረጀ ደስታ ነኝ። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን የሙስሊሞች ቅዱስ ረመዳን ጾም ያበቃበትን የኢድ አልፈጠር በዓል ለማክበር የእምነቱ ተከታዮችን የጋበዙበት ዝግጅት በዋይት ሀውስ ማሰናዳታቸው ተነገረ። በዋይት ሀውሱ ዝግጅት ላይ ፕሬዝደንቱ ባለቤታቸው ጂል ባይደን እና ምክትል ፕሬዝደንት ካማላ ሀሪስ ባለቤት ዳግ ኢምሆፍ እንደሚገኙ ተነግረዋል። ባይደን ና ባለቤታቸው ትናንት እሁድ ምሽት ባወጡት መግለጫ የሃይማኖት ነጻነት ለሁሉም የሚለው ልማድ አገራችንን ያጠነክራል ስለሆነም ይህንን ስር የሰደደ መሰረታዊ የወል መርሃችንን ለማጠንከር የተለያዩ እምነት ተከታዮችና የማህበረሰብ ክፍሎች አባላትን ከሆኑት ሁሉም አሜሪካውያን ጋር መስራታችንን እንቀጥላለን ብለዋል አስከትለውም በመላው አገራችን የበለጠ መረዳትና ህብረትን ለመፍጠር የሚሰሩ ሙስሊም አሜሪካውያንን ለማክበርና ለማነቃቃት በዚህ ዓመት በዋይት ሀውስ ይከበር የነበረውን የኢድ በዓል ልማድ በድጋሚ እንጀምራለን ብለዋል። ያለፈው ዓመት የዋይት ሀውስ የኢድ በዓል በኮሮና ቫይረስ ምክንያት የተካሄደው በድረገጽ መሆኑ ታውቋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ ትናንት እሁድ ባደረጉት ጥሪ በቡርኪና ፋሶ፣ ጊኒና ማሊ የሚገኙ አምባገነን መሪዎች ስልጣንን ለሲቪሎች በአስቸኳይ እንዲያስረክቡ አሳስቡ ዋና ጸሐፊው ይህን ያሳሰቡት ከሴኔጋል ፕሬዚደንት ማኪሳል ጋር በዳካር ተገናኝተው ከተነጋገሩ በኋላ ነው። ጉተሬዥ ህገ መንግስታዊ ስርዓት ወደ ቦታው እንዲመለስ ስልጣንን ያላግባብ ከጨበጡ ከሶስቱ አገራት መሪዎች ጋር በቀጣይነት ለመነጋገር መስማማታቸውን አስታውቀዋል። ከጂሃዲስቶቹ አማጽያን ጋር በሚያደርጉት ትግል ችግር ውስጥ መሆናቸውን የሚታወቁት ሶስቱ የሳህል ሀገሮች ማሊ፣ ጊኒና ቡርኪና ፋሶ በቅርቡ ወታደራዊ መፈንቅለ መንግስት ተካሂዶባቸዋል። የሴኔጋሉ ፕሬዚደንት ማኪሳል ኤካዋስ የተባለው የምዕራብ አፍሪካ አገሮች ህብረት የወቅቱ ሊቀመንበር መሆናቸው ተመልክተዋል። የንግድ መናሪያ በሆነችው የናይጄሪያ ከተማ ሌጎስ ውስጥ የሚገኝ አንድ ባለ 23 ፎቅ ሕንፃ ተደርምሶ ስምንት ሰዎች ሲሞቱ ሌሎች 23 ደግሞ መቁሰላቸው ተነገረ። ሕንፃው የወደቀው ትናንት እሁድ ምሽቱን ውቡት ሜታ በተባለው አካባቢ መሆኑ ተነግሯል። ባለፈው ጥር ወር አንድ ቤተ ክርስቲያን ሕንፃ ላይ በተከሰተ መደርመስ ሁለት ህጻናትን ጨምሮ ሶስት ሰዎች መሞታቸው ተነግረዋል። ናይጄሪያ ውስጥ የፎቆችና ሕንፃዎች መደርመስ የተለመደ መሆኑም ተመልክተዋል። ባለፈው ህዳር በተመሳሳይ ሁኔታ በተደረመሰ ህንፃ 45 ሰዎች ከሞቱ ወዲህ የሕንፃዎች ግንባታ ደረጃቸውን የጠበቁ ስለመሆናቸው ጥያቄ ማስነሳት መጀመራቸው ተነግረዋል። ናይጄሪያ ውስጥ እንደ አውሮፓ አቆጣጠር ከ2005 ጀምሮ ቢያንስ 152 ህንፃዎች መደርመሳቸውን አንድ በሌጎስ የሚገኝ የደቡብ አፍሪካ ዩኒቨርሲቲ ተመራማሪ አመልክተዋል። የቱኒዚያ ፕሬዝደንት ካይስ ሰይድ አዲስ መንግስት የሚቋቋም መሆኑን ዛሬ ሰኞ በሰጡት መግለጫ አስታወቁ። ይህም የሚሆነው በመጪው ሐምሌ በሚሰጥ ህዝበ ውሳኔ መሆኑን አስታውቀዋል። ሰይድ ለራሳቸው የተለየ ስልጣን ለመስጠት ፈልገው የከለከላቸውን የአገሪቱን ምክር ቤት ባለፈው መጋቢት የበተኑ መሆናቸውን ያስታወቁ መሆኑ ይታወቃል። የዩጋንዳ ባለስልጣናት የቱሪዝም ዘርፉ የኮቪድ-19 ተጽዕኖ ተቋቁሞ ያለፈ መሆኑን አስታውቀዋል። ይሁን እንጂ የውጭ አገር ቱሪስቶች ቁጥር በከፍተኛ ደረጃ የቀነሰ መሆኑም ተነግሯል። ባለስልጣናቱ እንደሚናገሩት የዩጋንዳ ብሔራዊ ፓርኮችን ከሚጎበኙት ውስጥ ከ65 እስከ 75 ከመቶ የሚሆኑት የአገር ውስጥ ጎብኚዎች ናቸው። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የዩክሬን ባለስልጣናት ከተከበበችው ማሪውፖል ከተማ በርካታ ሰላማዊ ሰዎች መውጣት ይችላሉ ብለው እንደሚጠብቁ ተናገሩ። ፕሬዚደንት ቮሎዲሚር ዘለንስኪ ባለፈው እሁድ ባስተላለፉት የቪዲዮ መልእክት ከአንድ መቶ በላይ ሰላማዊ ሰዎች መውጣት መቻላቸውን ተናግረዋል። የሩሲያ ወታደሮች ቀሪውን የማሪውፖል ከተማ የተቆጣጠሩ ቢሆንም በመቶ ሺዎች የሚቆጠሩ ሰላማዊ ሰዎች እና ሁለት ሺህ የሚደርሱ የዩክሬን ወታደሮች አሁንም በአዞቭስታል የብረታ ብረት ፋብሪካ ውስጥ የሚገኙ መሆኑ ተመልክተዋል። ሰላማዊ ሰዎቹን በቅርብ ለማስወጣት የተደረጉ የተለያዩ ጥረቶች ቢኖሩም ብዙም ለውጥ አለማምጣታቸውን ገልጸው ሩሲያን ተጠያቂ አድርገዋል። ዘለንስኪ በእሁዱ መግለጫቸው በዚህ አካባቢ ለመጀመሪያ ጊዜ ለሁለት ቀናት የተካሄደ እውነተኛው የተኩስ አቁም ነበረ ብለዋል። ለሁለት ወራት በከተማው ላይ የዘነበው የቦምብ ጥቃት ቢኖርም በማሪዮፖል ሰሜናዊ አቅጣጫ በአዞቭ ባህር ዳርቻ አሁን ድረስ አንድ መቶ ሺህ የሚደርሱ ሰላማዊ ዩክሬናውያን እንደሚኖሩ ይገመታል። የዩናይትድ ስቴትስ የህዝብ ተወካዮች ምክር ቤት አፈ ጉባኤ ናንሲ ፐሎሲ ከስድስት ዲሞክራቲክ የህግ አውጪ አባላት ጋር በመሆን ባለፈው ቅዳሜ በኪየቭ ድንገተኛ ጉብኝት በማድረግ ከፕሬዝደንት ዘለንስኪ ጋር ተገናኝተው ተነጋግረዋል። እስራኤል የሩሲያው የውጭ ጉዳይ ሚኒስትር ናዚነትና ጸረ ሴማዊነትን አስመልክቶ በተናገሩት ላይ ማብራሪያ እንዲሰጡ በእስራኤል የሩሲያን አምባሳደር መጥራቷ ተነገረ። የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ከአንድ የጣሊያን የዜና ወኪል ጋር ባደረጉት ቃለ መጠይቅ ዩክሬን እስካሁን ድረስ የናዚ ርዝራዦች ያሉባት አገር ናት፣ ምንም እንኳ አንዳንዶቹና ፕሬዝደንቱ ራሳቸው አይሁድ ቢሆኑም ሂትለር ራሱ የአይሁድ ዝርያ ነበረው ብለው መናገራቸው ተሰምቷል። የእስራኤል የውጭ ጉዳይ ሚኒስትር ያሪ ላፒድ ንግግሩን ይቅር የማይባል አሳፋሪና የሚዘገንን ታሪካዊ ጥፋት ነው ብለውታል። ዛሬ ሰኞ የተሰጠው የላፒድ ጠንካራ ምላሽ እስራኤል በዩክሬን ጦርነት ላይ ገለልተኝነቷን ጠብቃ ለመቆየት ካላት አቋም የተቃረነ መሆኑን ተገልጸዋል። ዩናይትድ ስቴትስ ውስጥ በሲያትል ዋሽንግተን የሚገኝ አንድ ኩባንያ የዩክሬን ጦርነትን ሊረዳ የሚችል የተለየ ድሮን እየሰራ መሆኑን አስታወቀ። ድሮኑ የሚያገለግለው በነፍስ አድንና የተሰሩትን ፈልጎ በመታደግ ተልዕኮ የሚውል መሆኑ ተነግሯል። ለዓይን አስቸጋሪ በሆኑና ሰዎችን ለመላክ አደገኛ በሆኑ አካባቢዎች የሚሰማራ ድሮን መሆኑም ተነግሮለታል። የአምራቹ ድርጅት መስራችና ስራ አስፈጻሚ የ22 ዓመት ወጣት የሆነው ብሌክ ረሲንክ ባለፈው መጋቢት ወደ ፖላንድ በመብረር ወደ አስር የሚጠጉ ድሮኖችን ማበርከቱን ገልጿል። ብሌክ የሩሲያን ወራሪዎች መክቶ በመመለስ ረገድ ለዩክሬናውያን ድጋፍ ሊሰጡ ይችላሉ የሚል ተስፋ ማሳደሩንም ተናግረዋል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አብቅተዋል። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ድርጅት ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ የሚተላለፈውን የዕለተ ሰኞ ምሽት ዝግጅታችን ነው። አስተናጋጃችሁ አሉላ ከበደ ነኝ። ሚያዝያ 24 2014 ዓ ም የቴክኒክ አቀናባሪያችን ኤልያስ አስማረ፣ የዌብና ማኅበራዊ አቀናባሪያችን ብርሃን አባየው ገበያው፣ የስርጭት መሐንዲሳችን ፓትሪክ ዲያ፣ የምስልና ድምፅ አቀናባሪዎቹ ሲሳይ አሸናፊና ግርማ ደገፋ ናቸው። የስቱዲዮ ምስልና ድምፅ አቀናባሪያችን ራም ማክሊን ነው። የዕለቱን ዝርዝር ዘገባዎች ከማቅረባችን አስቀድሞ ቆየት ብለው ከሚሰሙ ዝግጅቶች አንዱን ለቅምሻ እናሰማችሁ። መጀመሪያ አንድ ሰው የውስጥ ደም ፈስሶታል ሲባል ከዚህ ከኢሶፋገስ ሊመጣ ይችላል፣ ከሆድ ሊመጣ ይችላል ከትንሹ አንጀት ሊመጣ ይችላል መጨረሻ ላይ ደግሞ ከትልቁ አንጀት ወይም ኮሎን እየተባለ ከሚጠራው ከሱ ሊመጣ ይችላል ዶክተር ዳንኤል ከበደ ናቸው በዩናይት ስቴትሱ ታይዳል ሄልዝ ሜዲካል የተባለ የህክምና ተቋም የውስጥ ደዌ የሆድ ዕቃና የጉበት በሽታዎች ልዩ ሀኪምና የህክምና ክፍሉም ተጠሪ ናቸው ከሆድ ዕቃ ውስጥ ወይም በሆድ ውስጥ የደም መፍሰስን የሚያስከትል በሽታ ምንነትና እንዲሁም የህክምና ዘዴዎች አስመልክቶ ከሰጡት አስተያየት የተወሰደ ነው። በሁለተኛው አጋማሽ በሐኪሙን ይጠይቁ ይቀርባሉ። ጠብቋቸው አድማጮች። አሁን ወደ ዕለቱ አቢይ ርዕስ በአዲስ አበባ ጎንደርና እንዲሁም በድሬዳዋ የዛሬውን የኢዳል ፈጥር አከባበር አስመልክቶ በተከታታይ ዝግጅቶች ይዘናል። ኢዳል ፈጥር በዓል የስግደት ስነ ስርዓት በአካባቢው በተፈጠረ ረብሻ ተስተጓግሏል ይላል። በተከታይ የያዝ ነው ዘገባ የኢዳል ፈጥር የስግደት አከባበር በተፈጠረው በአካባቢ በተፈጠረ ረብሻ ምክንያት ይስተኳጎል እንጂ የረብሻው ምክንያት ፖሊስ በአርቆብኝ ተኩሶ ነው ያለው አስለቃሽ ጭስ መሆኑን ነው የአዲስ አበባው የእስልምና ጉዳዮች ከፍተኛ ምክር ቤት ያስታወቁት። ግርግሩ የተፈጠረው በአንድ የፌዴራል ፖሊስ በድንገት በተተኮሰ አስለቃሽ ጭስ ሳቢያ መሆኑን አስታውቀዋል። የምክር ቤቱ ፕሬዚዳንት ሱልጣን ሀጂ አማን ይህን አስመልክቶ ከፖሊስና ከበጎ ፈቃደኞች አስተባባሪዎች ያገኙትን መረጃ አጣምረው ለአሜሪካ ድምፅ በሰጡት አስተያየት በተፈጠረው ግርግር የጠፋ የሰው ሕይወት ግን የለም ብለዋል። የአዲስ አበባ ፖሊስ በበኩሉ በፌስቡክ ገጹ ባወጣው መግለጫ ረብሻውን ያስነሱት ጥቂት ግለሰቦች እንደሆኑና በዚህም ሳቢያ በንብረት ላይ ጉዳት መድረሱን አመልክተዋል። በረብሻው ሳቢያ በጸጥታ ኃይሎች ላይ ከደረሰው መለስተኛ ጉዳት ውጪ በሰው ላይ ምንም አይነት ጉዳት ያለመድረሱን መንግስት የገለጸ ሲሆን የአዲስ አበባ የእስልምና ጉዳዮች ከፍተኛ ምክር ምክር ቤት በበኩሉ እስካሁን ሰው ላይ ስለደረሰ ጉዳት መረጃ እንዳልደረሰው አመልክቷል። ኬኔዲ አባተ ተከታትሎታል። አንድ 1443ኛው ዓመተ ሂጅራ የኢድ አልፈጥር በዓል በአዲስ አበባ ስታዲየምና በዙሪያው እየተከበረ በነበረበት ወቅት በስግደት ሰዓት ላይ በተፈጠረ አለመረጋጋት ምክንያት ሃይማኖታዊ ስነ ስርዓቱ ሳይጠናቀቅ ተቋጭቷል። ለበዓሉ በስታዲየሙ በተዘጋጀው መድረክ ላይ የሃይማኖቱ አባቶች እና ሌሎች ተጋባዥ እንግዶች ያደረጉት ንግግር ተጠናቆ የስግደት ስነ ስርዓቱ ከጠዋቱ ሶስት ተኩል አካባቢ ከተጀመረ በኋላ ብዙም ሳይቆይ ከስታዲየም ውጭ ጩኸትና ተደጋጋሚ የአስለቃሽ ጭስ ተኩስተ ተሰምቷል የአሜሪካ ድምፅ ዘጋቢዎች በስታዲየም ውስጥ የነበረውን ዝግጅት በመከታተል ላይ በነበርንበት ወቅት ከተፈጠረው ረብሽና አለመረጋጋት ለማምለጥ በሚኖር ግርግር ምክንያት ሰዎች እንዳይጎዱ በሚል ህብረተሰቡ ባለበት እንዲቀመጥና እንዲረጋጋ በስታዲየም ከነበረው መድረክ መልእክት ሲተላለፍ ነበር ወደዚህ ለሰላት የመጣውም አካል ከሰላማዊ አካሄድ ከህጋዊ አካሄድ ውጪ ስሜታዊ በሆነ መልኩ ምንም አይነት እንቅስቃሴ ማድረግ አይኖርበትም። ከዛ ባሻገር ለሰላት የመጣው ህዝብ ላይ ጥቃት የሚያደርሱ አካላቶች ካሉም ደግሞ የፀጥታ ኃይላት የሚያረጋጉበት ሁኔታ ይኖራል። ችግራችን ግን የሚፈታው ሰከን ስንል ድምፃችንን፣ ስንቀንስ እርስ በርሳችን መደማመጥ ስንችል ነውና ከሚመለከተው የጸጥታ አካል ጋር እንነጋገራለን። በተቻለ መጠን አረጋጉት። ይሁን እንጂ አብዛኛው የበዓሉ ታዳሚያን ከስታዲየም ውጭ የነበሩ ቢሆንም በስታዲየሙ ውስጥ ከነበሩት የበዓሉ ተሳታፊዎች መካከል ከፊሉ ከስታዲየሙ ለመውጣት ሲሯሯጡ መታሰብ ችለናል። በኢድ በዓል ላይ የተፈጠረውን ረብሻ ተከትሎ ብዙ ወላጆች ልጆቻቸው ጠፍተውባቸው በተለያዩ መንገዶች በማፈላለግ ላይ እንደነበሩም ተመልክተናል። ከስታዲየም ውጭ ደግሞ በዙሪያው ያሉ መንገዶች በአድማ በታኝና በፌዴራል ፖሊሶች ተጥለቅልቀው ነበር። ቆየት ብሎ በቦታው ምን እንደተፈጠረ ለማጣራት ባደረግነው የሚያከናውነው ጥረት ምዕመናኑ በስግደት ላይ እያሉ በድንገት ተኩስ መሰማቱና ሁኔታዎችም መቀየራቸውን ነው። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ግርግሩ የተፈጠረው በአንድ ፌዴራል ፖሊስ በድንገት በተተኮሰ አስለቃሽ ጭስ ምክንያት መሆኑን አስታውቋል። የምክር ቤቱ ፕሬዚደንት ሱልጣን ሀጂ አማን ይህን ጉዳይ በተመለከተ ከፖሊስ እና ከበጎ ፈቃደኛ አስተባባሪዎች ያገኙትን መረጃ ጣምረው ለአሜሪካ ድምጽ አስተያየታቸውን ሰጥተዋል። ጥይት ባርኮብኝ ነው ብለዋል ግን በዚህ መልኩ ድርጅት ባርቆብናል ማለት እኛ እንግዲህ እሱ ጥይቱ ቢባርቅበት የተተኮሰ ትኩስ በጣም ብዙ ከአስር ጊዜ በላይ ነው የተተኮሰው። ይሄ ትኩስ ለምን የሚል ነገር እኛም ይሄ ሆነትን ባርቁበት ነው ወይ ወይም ደግሞ ሆን ተብሎ የተሰራ ነገር ነው የሚል መንግስት ተከታትሎ ይሄን ጉዳይ ግልጽ ማውጣት ይኖርበታል። ሀገራችን ዛሬ የተከሰተው ክስተት ለሙስሊሙ ህብረተሰብ ብቻ ሳይሆን እንደ መንግስት እንደ ሀገራችን ስሟ በጣም ሰላማዊት ሀገር እንግዳ ተቀባይ ሀገር እንግዳ ጠርታ ከየዓለም ከየ ሀገራት ጠርታ እንግዶች በመጡበት እንግዶች ባሉበት እንዲህ ያለ ነገር መከሰቱ የሀገራችንን ገጽታ በላሸ ሆኗል። አሁንም እኛ ከመንግስት ገና ትክክለኛ እንጠብቃለን ትክክለኛ ይህንን ጉዳይ መነሻ የሆነው አካል በደንብ ሊጠበቅና በደንብ ሊፈተሽ ይገባል እንላለን። እስካሁን በተደረገው ማጣራት በሰው ላይ ስለደረሰው ጉዳት የደረሳቸው መረጃ አለመኖሩንም ይገልጻሉ። እስካሁን የተጎዳ ሰው የደረሰን ነገር የለም። ግን ብዙ ሰዎች፣ የታሰሩ ሰዎች አሉ ተብለዋል። በዚህ በመገናኛ እና በዚህ በእስቴፋኖስ አካባቢ የነበሩ ምዕመናን፣ ጸሎት ላይ የነበሩ ምዕመናን፣ ወደዛ አካባቢ ያሉት ምዕመናን ላይ እስር ታስረዋል እንጂ እስካሁን ድረስ አካል የተጎዳ ሰው ወይም የሞተ ሰው ወይም የደረሰን ነገር የለም። አሁን ገና በማረጋገጥ ላይ ነው ያለነው እኛም የምክር ቤቱ ፕሬዝደንት ሱልጣን ሀጂ አማን ችግሩ ከክርስትና እምነት አሊያም ከመንግስት ጋር የሚያያዝ እንዳልሆነም አብራርተዋል። ስታዲየም ውስጥ እኮ ምንም የተለቀቀ ጭስ ገብቶ እኛንም ወደ ማፈን እና ደረሰ እንጂ ስታዲዮም ውስጥ ምንም ነገር የለም። ከውጭ መገናኛ እና በእስጢፋኖስ በ የተነሳ አይነት ነው። እኛም እዛ ውስጥ ሁነን እየሰማ ነው። ከፌዴራል ፖሊስ ጥይት ፓርኮብኝ ነው ብለው ነው እንግዲህ ያለው። እኛ ትክክል ነው ብለን ለማመን ማያስችል ሁኔታ ነው የተከሰተው። አያስችልም፣ ይሄንን ለማለት ጭስስ ለምን ይለቀቃል? በሰላማዊ ህዝብ ለሰላት፣ ለጸሎት ምንም ይዞ የወጣ ህዝብ አይደለም። ጭስ ለምን ይለቀቃል? ቱክስስ ይሄን አክል ቱክስ ርብርብ ለምንድን ነው? ይሄ ሆን ተብሎ የተከሰተ አይነት ነው እንግዲህ እኛም የሚሰማል እንግዲህ ይሄ ነገር ወይ ከመንግስትና ከህዝበ ሙስሊሙ በኩል ከመንግስት በኩል የሆነ ነገርም አይደለም። ሙስሊምና ክርስቲያን መሀል የሆነ ነገር አይደለም። እንግዲህ ሌሎቹ ሆን ተብሎ ይሄ የተሰራ መሆኑ ግልጽ ነው። ችግሩ ትክክለኛ መረጃ ለማገኘት የመንግስት ምርመራ እና ትክክለኛ መረጃ ይደርሰናል ብለን እንጠብቃለን። ኢትዮቲዩብ የተሰኘው የኢንተርኔት ላይ ሚዲያ በቀጥታ ስርጭት ባስተላለፈውና በተወሰነ መልኩ እንድንጠቀምበት ፈቃድ በሰጠን ምስል ላይ በርካታ ወጣቶች ሲሯሯጡና የቢሮዎችና የንግድ ቤቶችን መስተዋቶች በድንጋይ ሲሰባብሩ ይታያል። በሌላ በኩል ደግሞ ወጣቶቹ የሰዎችን ንብረት እንዳይሰባብሩ ለመከላከል የሚሞክሩ ወጣቶችና የበጎ ፈቃድ ሰራተኞች በቦታው ላይ ይታዩ ነበር። የምክር ቤቱን ፕሬዝደንት ሱልጣን ሐጂ አማንን ስለዚህም ጉዳይ ጠይቀናቸዋል። ድንጋ መወርወርና እንትን እንዲህ ያሉ ነገሮች እንዲ እንካን በሚሊዮኖች የሚቆጠር ህዝብ ተሰብስቦ ባለበት እንዲ እነዚህ እንደዚህ ነገሮች ሊከሰቱ ይችላሉ። ሊሆንም ይችላል እዚህ በሰማዕታት አካባቢ ግጭት ከምዕማናን ና ከዚህ ከፌዴራል ፖሊሶች ጋራ ቶክስ ከከፈቱ ሰዎች ጋር ምናልባት ሊጋጩ ይችላሉ። ድንጋ መወርመርም ሊኖር ይችላል እንጂ እኛ በእርግጠኛ ትክክለኛ ማን ለምን የሚለውን እስካሁን ግልጽ የሆነልን ነገር አለ ብዬ ሞልቼ ራሴን እንትን ብዬ መናገር አልችልም። ክስተቱ ከተፈጠረ ከአንድ ሰዓት ተኩል ያህል በኋላ የአዲስ አበባ ፖሊስ በፌስቡክ ገጹ ባወጣው መግለጫ ረብሻውን ያነሱት ጥቂት ግለሰቦች እንደሆኑና በዚህም ምክንያት በንብረት ላይ ጉዳት እንደደረሰ አስታውቋል። በዚህ ጉዳይ ላይ የመንግስት ኮሚኒኬሽን አገልግሎት ባወጣው መግለጫ በሰማዕታት ሐውልትና በመስቀል አደባባይ በንብረትና በጸጥታ ኃይሎች ላይ ከደረሰው መለስተኛ ጉዳት ውጭ ምንም አይነት ጉዳት ሳይደርስ በሰላም ወዳድ አማኞችና በጸጥታ ኃይሎች ቅንጅት የትርምስ ፍላጎቱና እቅዱ ከሽፏል ብሏል። በቀጣይ የረብሻውን ትክክለኛ መነሻና ከዚህ ጋር ተያያዥነት ያላቸውን ሌሎች ጉዳዮች ለህዝቡ እንደሚያሳውቅ የአዲስ አበባ ፖሊስ ጠቁሟል። ረብሻው ከመፈጠሩ በፊት የበዓሉ አከባበር ሰላማዊ የነበረ ሲሆን ቪኦኤ ያነጋገራቸው ታዳሚያን የተለያዩ መልእክቶችን አስተላልፈዋል። አስተያየታቸውን ከሰጡን መካከል የወንድም ካሊድ ፋውንዴሽን መስራችና ስራ አስኪያጅ ካሊድ ናስር ይገኛል። እኔ እናንተ እዚህ ጋር ቆመን እዚህ ከጀርባችን የምናየው ሰው መስገድ በዓሉን ማሳለፍ የቻለው በሰላም ስለሆነ ነው። ይህን ሰላም የምንፈልግ ከሆነ የእያንዳንዳችን ጥረት ያስፈልገናል። የእኔ እናንተ መከባበር፣ አንዱ ካንዱ አክብሮ ሃይማኖታዊ ሁሉ ነገራችንን ተከባብረን ማለፋችን ለራሳችን ነው ዋጋው ለሌላው አይደለም፣ እና ማንም ለማንም ቀስቃሽ መሆን የለበትም። ሁሉም ለራሱ ኃላፊነት አለበት። አላህ ከመጣ ሀገራችንን ከዚህ በላና ከዚህ መጥፎ ነገር ይጠብቅ ብዬ መልእክቴን አስተላልፋለሁ። ከኢድ እስከ ኢድ በሚል ስያሜ የተላለፈውን ጥሪ በመቀበል ወደ ኢትዮጵያ ከገቡ ዳያስፖራዎች መካከል የሆኑትና ከዩናይትድ ስቴትስ የመጡት ኡስታዝ ጀማል በሽር እንዲሁም የጃካርታ ትሬዲንግ መስራችና ባለቤት መንሱር ጀማልም አስተያየታቸውን ሰጥተውናል። እንዳጋጣሚ የሆነው ቅድም ከወንድሞች ጋር ስናወራ እኔ እያስታወስኳቸው ነበር እና ከጎረቤቴ በአጋጣሚ ሆኖ አንዲት ክርስቲያን እናት አጥብታኛለች። ስለዚህ ኢትዮጵያዊነት ማለት ይሄ ነው። አንዷ ታጠባናለች፣ ሌላዋ ታጥበናለች፣ ሌላዋ ሲርበን ታበላናለች። ግን ሃይማኖት የሚባለው ነገር እዛ ቦታ ላይ ቦታ የለውም፣ ምክንያቱም ሰውነትን ስላስቀደምን። ከዛ በኋላ ሃይማኖት የሚባለው የግል ነው። በጋራ ግን አብረን የምናሳልፍባትን ይህችን ኢትዮጵያ ግን በጋራ በሆኑ ጉዳዮች በተለይም ደግሞ የሚያገናኙና የሚያስተሳስሩ የሆኑ እምነቶች ነው ያለ። አስርቱ ትእዛዛት የሰው አትመኝ ነው፣ ሰውን አትግደል ነው፣ እንደውም ለበደለ ሁሉ ይቅር በል ነው። ሙስሊሙም ጋር እንደዛው ነው። ይኸው ራሱ ትእዛዝ ቁርአን ውስጥ አለ። ስለዚህ እንደ ኢትዮጵያውያን ፈጽሞ ከእኛ የማይጠበቅ የሆነ እኛን የማይወክል የሆነ አካሄድ ፈጽሞ ልንሄደው አይገባም። እንደ ኢትዮጵያውያን አያምርብንም። አሁን የተሰጠን እድል በጣም ትልቅ እድል ውስጥ ነው ያለነው። ይህንን እድል ተጠቅመንበት፣ ክርስቲያኑ፣ ሙስሊሙ በመተሳሰብ እና በመፈቃቀር አገራችንን አንድ ስቴፕ ማሳደግ አለብን። ኢኮኖሚካሊ ያሉትን ሁኔታዎች ሁላችንም የምናውቀው ነገር ነው። እዛ ላይ ፎከስ አድርገን ሰርተን የምንለወጥበትን አይነት ነገር ካልሆነ በስተቀር በዘረኝነት፣ በሃይማኖት የጽንፈኝነቱ ለእኛ ምንም አይጠቅመንም። እንደዚህ አይነት ነገሮች የሚደረጉት ብዙ ጊዜ ከጥቅም ጋር በተገናኘ ከአጉል ፖለቲካ ጋር በተገ እንጂ በምንም ተአምር ከእስልምናና ከክርስትና ጋር የተገናኘ ነገር አይደለም። እኔ ፐርሰናል እስከማቀው ድረስ እስላምና ክርስቲያን ተዋዶ ተፋቅሮ ለችግር ተደራርሶ ነው አብሮ የኖረውና ና ይሄንኑ ማጎልበት ያለብን ማለት ነው። ኡስታዝ መሐመድ ፈረጅ እባላለሁኝ። በሃይማኖት ካባ የፖለቲካ አጀንዳ የሚያራምዱ በሃይማኖት ካባ የፖለቲካ አጀንዳ የሚያራምዱ ነው፣ ሂዱ ወደ ፖለቲካው። በቃ ሃይማኖተኛ ፖለቲከኛ መሆኑ ይችላል፣ ግን ሂዱ ወደ ፓርላማው። ፖለቲከኛ ፓርቲያቸው ጠላግራቸው የሚከተላቸው ይከተል ይመስለኝ ሃይማኖትም ካባ ለብሰህ ግን ሕዝብና ሕዝብ ያባላ ነገር ይ አይሆንም። ሃይማኖትም እየጎዳህ ነው፣ ሕዝብን እየጎዳህ ናችሁ፣ አገርን እየጎዳችሁ ነው፣ ተጠንቀቁ ላለው በአዲስ አበባ ከተፈጠረው ችግር ውጭ በቀሪዎቹ የሀገሪቱ አካባቢዎች የ1443 ኛው የታላቁ የኢድ አልፈጥር በዓል ሶላት በደማቅ ሁኔታ ተካሂዶ በሰላም ተጠናቋል። ያለው የመንግስት ኮሚኒኬሽን አገልግሎት መንግስት ጽንፈኞች ባላቸው አካላት ላይ የሚወስደውን እርምጃ አጠናክሮ እንደሚቀጥል ዛሬ ባወጣው መግለጫ አስታውቋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። የአዲስ አበባውን የኢድ በዓል አከባበር አስመልክቶ ሌላም የደረሰን ዘገባ አለ። በዓሉን ለማክበር በብዙ ሺህ የሚገመት የእምነቱ ተከታይ መገኘቱን፣ ይሁንና በስፍራ የተሰናዳው ስነ ስርዓት ቀደም ብሎ እንደተገለጸው በስነ ስርዓቱ መገባደጃ ላይ በድንገት በተፈጠረ ግርግር መስተጓጎሉን አስተባባሪዎቹም ተናግረዋል። የተፈጠረውን ለማወቅ የታላቁ ጎዳና የፍጣር ዝግጅትና እንዲሁም ከኢድ እስከ ኢድ የተሰኘው ለዛሬ የተሰናዳው ልዩ የኢድ ስነ ስርዓት አስተባባሪዎች አንዱ የሆኑት ኡስታዝ አቡበከር አህመድን ሀብታሙ ስዩም አመሻሹ ላይ አግኝቶ አነጋግሯቸዋል። ንሆ አሁን አመሰግናለሁ። በቅድሚያ ሁላችንንም በኢትዮጵያ የሚገኙ ሙስሊሞችን በመላው ዓለም ያሉ የኢትዮጵያ ሙስሊሞችን ሁሉ እንኳን ለኢድ አልፈጥር በዓል በሺ አራት መቶ አርባ ሶስተኛው አመት ሂጅራ የኢድ አልፈጥር በዓል በሰላም ደረሳችሁ ነው የምለው እንግዲህ ይሄ ኢድ መልካም የረመዳን ፍች ጊዜ ሆኖ በደስታ የምናሳለፍበት ቀን ነው። ያው ከዛ ባለፈ ውስጣችንን የሰበሩ ድባቦች ውስጣችንን እንግዲሁም ትንሽ ያሳዘኑ ሂደቶች በሰሞኑ ተከሰው የነበሩ ጎንደርም የምናያቸው የተለያዩ አካባቢዎች ላይ እነዚህ ሀዘን ድባብ ካጠሉት ውጭ በጣም በሚያምር መልኩ ነው ነው ቦጣ የሚያሳለፍ ነው ዛሬ ኢዱ ላይ የነበረው ሂደት በጣም የደመቀ ያማረ ነው እንግዲህ በክቡር ዶክተር አብይ አህመድ ጠቅላይ ሚኒስትራችን ጥሩ ምክንያት ብዙ ኢትዮጵያኖች አገር ገብተዋል ወዳጅ ጎረቤት ሀገራቶችን የተለያዩ ተወካዮቻቸውን ልከዋል በጣም ከፍተኛ ህዝብ ቁጥር የነበረበት የኢድ ሶላት ስነስርዓት ነበር የነበረው ያ ሂደት ባለበት ሁኔታ ላይ እንግዲህ ብዙ ፕሮግራሞችን ጨርሰን ፋይናል የመጨረሻው ፕሮግራም ላይ ልንገባ ስንል ነው ድንገት ድምጽ ሰማን። እየተረበሸ እንደሆነ ተነገረ። ምንድን ነው ብዬ የሚመለከተው የመንግስት የስራ ኃላፊ የሆኑ ከጸጥታ መዋቅር ውስጥ አንዱ አመራር ጋ ደውዬ ስጠይቅ ያው ያለው ነገር እንደዚያ አካባቢ ሃያት ሪጀንሲ አካባቢ ጭስ ነው ይረጋጉ አሉ። ልኬ ሰው ይረጋጋ ብዬ ለመድረክ አስተባባሪ የነገርኳቸውን ሰውን አረጋጋ ነው። መልሶ ግን ቀጠለ። ረብሻውም ድምፁም የሚረብሽ ስለነበረ ሚኒስትሩ አልነበረምና ይህ ነገር ምንድን ነው በሚል ጉዳዮቹን ለመከታተል ሞከር መልሽ ጠይቅ። አይ አስለቃሽ ከአንድ ፖሊስ በአጋጣሚ ትናም ልጦት ድንገት ባልቆበት ምናምን ተባለ ከጸጥታ መዋቅሩ። ለይህንም የሰማሁት እንግዲህ ያው ረብሻው ትንሽ እያደገ መጥቶ በጣም ሶላት ሰግደን ከጨረስንም በኋላ የሚያስ የምንሰግድበት ሆኑ ሳይቀር ያስለቃሽ ጭስ መጥቶ ስቲላሁን የራሱ ሳይቀር መድረክ አካባቢ ነው የነበርኩትንም የበት ሁኔታ ነው እንግዲህ እንግዲህ በጣም ያማረ ነበረ። በጣም ደስ የሚል ሄድና በጣም በጥሩ ሁኔታ ያሳለፍንበት ሄድና፣ ነገር ግን ይሄ ክፍተት መጥቶ ትንሽ ነገራቱ ረባበሻቸው። በትክክል ለማጣራት ሞክሬ ያለው እንዳልኩ ከአንድ ቅጥታ ኃላፊ ከሚመለከታቸው ኮሚሽነር ጋር ተነጋግሬ የነገሩኝ ፌዴራል ፖሊሱ ባርቆበት ነው አሉ። ከዛም ደግሞ በትክክል እዛ አካባቢ ላይ እኛ የመደብናቸው የኛ አስተናጋጆች በአጋጣሚ ሴቶች ያሉበት ቦታ ሴቶች የሚሰግዱበት ቦታ ነበር እና የሰማዕታት ሀውልት አካባቢ ላይ ነው ሚኒስትሮች ሳይቀሩ የመንግስት ሴት ሚኒስትሮች፣ ሙስሊም ሚኒስትሮች ቦታው ላይ የነበሩ ሚኒስትሮችን አግኝቻለሁ። በአይናቸው ያዩትን ክስተት ሲነግሩኝ አንድ ፌዴራል ፖሊስ ነው እንግዲህ ቶሩ ሚሉት ምክንያቱም የሚባርቅ ነገር ወይም ዝም ብሎ የሚወድቅ ነገር አይደለም። ፈቶ መለቀቅ አለበት። አስለቃሽ ይዙ ተፈቶ ነው የተለቀቀው። ወደ ሰው ነው የተጣለው። ሴቶቹና ህጻናቶች ያሉበት ቦታ ላይ ነው የተወረወረው። ሰው በዛ ሰዓት ላይ ወደ መረባበሽ ስሜት ውስጥ ገባ። ሴቶቹ በድንጋጤ መሮጥ መነሳት ያስናል የአይነት ሁኔታ ሲፈጠር በዛ ሂደት ውስጥ እያሉ ነው እንግዲህ ሰውን ደግሞ አትውጣ፣ አትሂድ፣ ወደዛ አትሂድ የሚለው ግፊ ሲመጣ በመሃከል ሰው የሆንም ይዘውት ነበር። እዛ የኛ አስተባባሪ የሆነ አንድ ሚድራል የሚባል ልጅ፣ ያንን ቦታ የሚመራው በማስተባበር የሚመራው ልጅ ይዘውት ነበር። ከያዙት በኋላ ነው መጥተው ሌሎች ፌዴራል ፖሊሶች ልቀቁ ብለው ያስለቀቁት። እሱም ይቅርታ ጠይቋል። እኔ ባርቆቢኖ ሳላስብ ነው ምናምን ብሎ ደንግጦ እየተናገረ የነበረበት ሂደት ነው የነበረው። ያ ሁኔታ ተከሰተ፣ ሰው ወደ ስሜት ውስጥ ገባ። እንደገና ደግሞ መገፋት፣ ወደዛ አትሄድም፣ ወደዚህ አትመጣም፣ ሶላት አልሰገደም። በዚህ አይነት ነገር ውስጥ ሲገባ ተኩስ ተጀመረ። ወደ አየር ላይ አስለቃሽ ጭሶች መሰል ነገራቶች የተደረጉ ሲሄዱ እንግዲህ አቅጣጫ አስተው ረብሻዎች ትንሽ ደስ የማይል ነገር ተከስቷል። እስካሁን ድረስ ባለኝ መረጃ የሞተ ሰው የለም። የተጎዱ ሰዎች አሉ፣ የተለያየ በሆስፒታል ውስጥ የገቡ ተጎድተው አይናቸው አካባቢ ተመተው በተለያየ ነገር ተመተዋል። ሆስፒታል ሕክምና ላይ ያሉ ሰዎች አሉ። ይሄ ነው ክስተቱ። እኛ በትክክል ግን መጠራት አለበት። ለምን፣ እንዴት፣ ማን፣ ምን የሚሉት ነገሮች መታየት አለባቸው። ይሄ በጣም ትልቅ የሆነ ታሪካዊ የሆነ እንደ ኢትዮጵያን ሙስሊምስ ትልቅ የውጭ እንግዳ ጠፍተን በልዩ ሁኔታ እያከበር ነው የነበረው ሂድ ስለነበረ እነዚህ ነገራቶች ትንሽ ከባድ ናቸው። አንድ ጥያቄ ላክልና በተለያዩ ሃይማኖት ተከታዮች ዘንድ የሚታዩ ግጭቶች በተለያዩ የኢትዮጵያ ከተሞች አካባቢዎች እየታዩ ነው። በዘመናት ውስጥ የነበረውን አኗኗር የሚያፈርስ ነው የሚሉ አስተያየቶችም ተደጋግሞ ይሰማሉ። ሁኔታዎችን ለማስተካከል ወደ ቀደመ መከባበር መከባበርና መቻቻሉ ለማምጣት ምን መደረግ አለበት ብሎ ያስባሉ? ሰው በግልም ሆነ በጋራ ሊያደርግ የሚችለው ነገር ምንድን ነው? ወላሂ እኔ በዚህ ጉዳይ ላይ እንዳልኩ አሁን በዚህ በረመዳን ውስጥ ብቻ የተከሰተውን ያለፉት እንግዲህ በእነዚህ በመጨረሻው ጊዜያቶች ውስጥ ሀገር ላይ ያለፍንባቸው ያሉ ከባድ የፈተና ጊዜያቶች አሉ የነበረው የጎንደር ክፍተት በጣም ልብ ሰባሪ አንገታችን ያስደፋ ድርጊት ነው የቤተ እምነት ተደፍሯል ቀብር ላይ መሳሪያ ተጥለዋል ተተኩሷል ሰው ተጠሏል ህይወት ጠሷል ንብረት ተደርሷል ሰው በማንነቱ በእምነቱ ተመርጦ በጣም ብዙ ነገሮች ደርሰዋል ለምን እንዴት ይህ ህግና ስርዓት ባለበት ሀገር ውስጥ የሃይማኖት አባቶች የሀገር ሽማግሌዎች ባሉበት ሀገር ውስጥ ይህ ሁሉ ለምን ተካሄደ የሚለውን ነገር እኔ ለራሴ ጥያቄ ሆኖብኛል እንዴት እዚህ ደረጃ እንደደረስን ማሰብም ከብዶኛል ምንድነው የሆነ ያለው የሚለውን ነገር በትክክል መፈተሽና ማየት የሁላችንም ሀላፊነት ነው ብዬ አስባለሁ በጣም ብዙ የጎደሉን በዛ በጣም ብዙ ያልሰራ ናቸው። የቤት ስራዎች እንዳሉ ትልቅ ማሳያ ነው። ጥፋት ያጠፉ አካላቶች በህግና በስርዓት መንግስት ኃላፊነት ሁልጊዜ በተለያዩ አማራ ክልል ላይ ለምሳሌ ካሁን በፊት ላይ የተለያዩ መስጂዶች ተቃጠሉ። ምን ተወሰነባቸው አናውቅም። ሞጣ ላይ የሁሉ ጉድ ደረሰ፣ የሁሉ ማህበረሰብ ላይ ፈተና ወደቀ። በተለያየ ቦታዎች ላይ የተለያየ ቤተ እምነቶች፣ ቤተክርስቲያኖችና የሃይማኖት ተቋማቶች ላይ ውድመት ደረሰ። ይህን ያደረጉት ሰዎች በዚህ ደረጃ ነከሌ ሆነው ወንጀለኛ ተለይቶ የማያዳግም ቅጣት ተቀተሉ ሰዎች ማስተማሪያ ሆኖ ያየንበት ሂደት የለም በሚባል ደረጃ ነው። መንግስት ይሄ ክፍተቱ ነው። ይህን አርሙ፣ በግልጽና በማያዳግም መልኩ እርምጃ ወስዱ። ህዝብን ማረጋጋት የመጀመሪያው ስራ ነው። ከዚያ ያለፈውና ትልቁ የቤት ስራ ግን እነዚህ ሃይማኖቶች እንደተባለው የእምነታቸው መገለጫ አይደለም፣ የማንነታቸው ማሳያ አይደለም። መጽሐፍት የምናምን ተከታዮች ብዙ የሚያግባቡን የመጽሐፍ ታሪኮች አሉ። መጽሐፍቶቻችን ላይ የጋራ የሆኑ በጣም ውስን የሚያለያዩ በነዛ ደግሞ ተከባብረን እውቅና ተሰጣጥተን ነው የእምነታችን መገለጫ መለያም ነው ብዬ አምናለሁ። ያን ጥሰን ነው ዛሬ በጥላቻ በሚሰበኩ ስብከቶች በጥላቻ ተሞጡ ማህበረሰብ ሌት ሰቀን በሚሰሩ የጥላቻ ዛሬ በጣም ከባድ ፈተና እየሆነ ያለው ቤተምነት ላይ እኔ የእምነት ትምህርቶች የተሰጡ ነው ብዬ ለማለት እስኪችግረኝ ድረስ ማለት ነው። ምክንያቱም መጣልህ ሊያጠፉህ ነው ሊይዙህ ነው። እምነትን እየተጠበቀ ያለው ስለ እምነት እየተወራ ያለው ሌሎች ስለ ሌሎች በማስፈራራት እንጂ ስለ እምነቱ ወይም ዶግማና መመሪያ አይደለም። በዛ ደረጃ ይሄደ ያለውና እነዚህ ነገራቶች ብዙ ዋጋ አስከፈሉን፣ ብዙ መስመር አሳቱን፣ ብዙ ድንበር እንድናልፍ አደረጉም። ሃይማኖት ቤተ እምነቶች አማኞቻቸውን መፈተሽ፣ የሀገር ሽማግሌዎች ማህበረሰባቸው ላይ ያላቸውን ግንኙነት በትክክል ማየት፣ ወዴት እየሄድን እንደሆነ ምክንያቱም መቆሚያ የሌለው ጥፋት። አንደኛችንን አንደኛችንን ይዘን መኖር ካልቻልን ይቺ ሀገር እንግዲህ በፈጣሪ ውሳኔ አብረን እንድንኖር ተፈጥሮብናል፣ ተወስኖብናል። ይቺ ሀገር የጋራ ሀገራችን ናት። ማንኛችንም አንደኛችንን አንደኛችንን አጥፍተን አንደኛችንን ገፍተን መኖር አንችልም። ይቺ ይቺ ሀገር ላይ ባሉን ነገሮች ተመካክረን ተከባብረን እውቅና ተሰጣተን መሄድ ካልቻለን ያኔ አብረን ነው የምንጠፋው። እንደ ሀገር ሀገር የሚባለውን ነገር ነው የምናውቀውና ያንን ታሳቢ ያደረገ ስራ መሰራት አለበት ብዬ አምናለሁኝ። እሱ ላይ ጉድለታችንን እያስተካከል አርመን መሄድ ከቻለን ብዙ ነገሮች እንደሚለጡ እንደሚለወጡ ተስፋ አድርጋለሁኝ። ችግሮቻችን እያደጉ እንዳይሄዱ መነጋገርን አማራጭ አድርገን ይዘን ወደ ማህበረሰባችን ውስጥ የገባውን በሽታ የማውጣት የኛ ኃላፊነት ትልቅ ስራ አለብን ብዬ አምናለሁ። ይህን ካደረግን እንደ ሀገር መቀጠል የምንችልበት ግንኙነታችንና ያለፈው ታሪካችን ማ እምነታችን መመለስ የምንችልበት እድል እንደሚኖር ተስፋ አደርጋለሁ። እጅግ በጣም አመሰግናለሁ። ኡስታዝ አቡበከር አህመድ፣ መልካም ቀንን ልዎት፣ መልካም ባህልን ልዎት። ለሁላችን አመሰግናለሁ። አድማጮች አሁንም ከኢድ አከባበር ስነ ስርዓት ጋር ነው የምንቆየው። ወደ ጎንደር እናቀናለን። ባለፈው ሳምንት በጎንደር ከተማ ተከስቶ በነበረው ግጭት ሳቢያ ዛሬ በተከበረው የኢድ አልፈጥር በዓል እንደ ወትሮ አደባባይ ላይ ይካሄድ የነበረው የኢድ ሶላት ሳይካሄድ መቅረቱን ነዋሪዎች ገልጠዋል። ባለፈው ማክሰኞ በከተማው በተከሰተ ግጭት ከእስልምናና ከክርስትና እምነት ተከታዮች 14 ሰዎች መሞታቸውንና ሌሎች 118 ሰዎች መቁሰላቸውን የአማራ ክልል መንግሥት በሳምንቱ መጨረሻ ማስታወቁም ይታወሳል። አስቴር ምስጋናው ዝርዝሩን ይዛለች። ባለፈው ሳምንት መጀመሪያ በጎንደር ከተማ ተከስቶ በነበረው ግጭት የሰው ሕይወት መጥፋቱንና ንብረት መውደሙ ይታወሳል። በጎንደር ከተማ ከግጭቱ በኋላ አንጻራዊ ሰላም እየታየ ቢሆንም በእስልምና እምነት ተከታዮች ዘንድ በየዓመቱ በሚከበረው የኢዳል ፈጥር በዓል በአደባባይ መካሄድ የነበረበት የኢድ ሳላት ሳይካሄድ መቅረቱ ነው የከተማዋ ነዋሪዎች የሆኑ አንዳንድ የእስልምና እምነት ተከታዮች የገለጹት። ስሙ እንዲጠቀስ ያልፈለገው የእስልምና እምነት ተከታይ ከእነዚህ አስተያየት ሰጪዎች አንዱ ነው። ያው በየቤታችን

በተመሳሳይ ስሟን ከመጥቀስ የተቆጠበችው ሌላዋ የእስልምና እምነት ተከታይ አስተያየት ሰጪ ዛሬ እንደወትረው ዘመዶቿን ለመጠየቅ እንዳልወጣች ገልጻለች። አሁን ያለንበት ሁኔታ ቤተሰብ ነው ያለ ነው። ቤተሰብ ለቤተሰብ አይገናኝም። ኤደም አላከበርንም። ወደ ውጭ ወጣን፣ እንደዛ ያለበት ሁኔታ ነው ያለው። የውጭን ነገር ለመናገር ማለት ማየት ያስፈልጋልና አላየነውም፣ አልተገናኘንም። ቤተሰብ ለቤተሰብ ራሱ እየተጠያየቅን አይደለም። እዛ በዛ ሁኔታ ነው ያለ ነው። በየአመቱ በዓሉ የሚከበርበትን አደባባይ ስራ ትላንት በክርስትና እምነት ተከታዮች መከናወኑን የገለጸ አንድ የክርስትና እምነት ተከታይ ደግሞ ተከታዩን አስተያየት ሰጥቷል። ስቴሪየም ተጽድቷል። ትናንትና ተንቀሳቅሰን አጽድተናል። አካባቢም ሌላ ሀይል እንዳይኖርበት ሁሉም ከተማ ቅር ጋር ተመጋገረ እንቅስቃሴ አድርገናል። ወጣቱ የከተማ ወጣት ማለት ነው። አዘዞ ከተማ ላይ አልተጸድተው የማምለጫ ቦታቸውን አጽድተው የኛ የክርስቲያን ወጣቶች በዓል በሰላም ላይ አስተድጓል። ጎንደር ግን ምንድን ነው ከተማ ላይ ስቴሪየም የሚደረገው የነበረ በዓል ዘንቦ አልተከበረም። አወጡም ግን ያንን ማጽዳት ያን አካባቢን የመጠበቅ ፈትሾን ከዚህ በፊት ፈትሾን እንደምናስገባው ፈትሾን አካባቢ ምናምን እንቅስቃሴ አድርገን ነበር። ግን የሙስሊምነት ቤትና ወንድሞቻችን አባቶቻችን አሎቱም ዛሬ ወደ ስቴድ በሳምንቱ መጨረሻ መግለጫ የሰጠው የአማራ ክልል መንግስት በጎንደር በተከሰተው ግጭት ከእስልምናና ከክርስትና እምነት ተከታዮች አስራ አራት ሰዎች መሞታቸውን ማስታወቁ ይታወሳል። የአማራ ክልል መንግስት ዛሬ ባወጣው መግለጫ በክልሉ ውስጥ በየትኛውም መንገድ በሃይማኖትም ይሁን በሌላ ዘዴ ግጭትን በሚሰብኩ፣ በሚቀሰቅሱ እና የጸጥታ መዋቅሩን ስራ የሚያደናቅፉ ማናቸውም አካላትና ግለሰቦች ላይ እየወሰደ ያለውን እርምጃ አጠናክሮ እንደሚቀጥል አሳስቧል። ለአሜሪካ ድምፅ አስቴር ምስጋናው፣ ባህር ዳር። ወደ ድሬዳዋ ነው የምናቀናው። አሁን ደግሞ ጎንደር ላይ በሙስሊሞች ላይ ተፈጽመዋል የተባለውን ጥቃት ለመቃወም በሚል በተካሄደ እንቅስቃሴ ባለፈው አርብ ድሬዳዋ ላይ ተከስቶ በነበረው ግጭት የሙስሊሙን ማህበረሰብ አይወክልም ያሉትን ጠቅሶ የድሬዳዋ ዘጋቢያችን አዲስ ቸኮል ባጠናቀረው ዘገባ የከተማዋ ክርስቲያን በጎ ፈቃደኞች ከስግደት ለተመለሱ ሙስሊም ምዕመናን ውሃና ጣፋጭ ምግቦችን ማዘጋጀታቸውን እንዲሁም የሌሊት ታክሲ ማህበር አባላት ነጻ የትራንስፖርት አገልግሎት ማቅረባቸውን ጠቁመዋል። የዒድ አል ፈጥር በዓል በድሬዳዋ ከተማ በርካታ ምዕመናን በተገኙበት በኢድ ሜዳ ተከብሯል። ከንጋቱ 11 ሰዓት ተኩል ጀምሮ መትመም የጀመረው ምዕመን በኢድ ሜዳ መንፈሳዊ መልእክቶችን ሰምቶና ሰላት ሰግዶ ያለምንም የጸጥታ ችግር ወደ የቤቱ ተመልሷል። በስፍራው ለተሰበሰበው ምዕመን መልእክት ያስተላለፉት የኢትዮጵያ እስላማዊ ምክር ቤት አባሉ ሼክ አሚኒ ብሮ ከተማው የምትታወቅበትን የመረዳዳትና የመደጋገፍ ገጽታ እንድትጠብቅ ጥሪ አቅርበዋል። በበዓሉ የተቸገሩትን ከማብላትና ከማልበስ ባሻገር በረመዳን ጾም ወቅት አብሮ ሲያስፈጥር ከነበረው የከተማዋ ክርስቲያን ማህበረሰብ ጋር ያለው ጠንካራ ግንኙነት እንዲጠበቅም ሼኩ መልእክት አስተላልፈዋል። ለአሜሪካ ድምጽ ቃላቸውን የሰጡ በርካታ ምዕመናን በባህላው አከባበር ደስተኛ መሆናቸውን ገልጸዋል። ሸሚስ አብዲ ይባላለሁ። ኢድ ሙባሪክ እንኳን አደረሳችሁ። እንዴት ነው? በዓል በጣም ቆንጆ ነው፣ አሪፍ ነው። የረመዳን የረመዳኑም፣ የክርስቲያኑም፣ የእስላሙም በጣም ቆንጆ ነው። ለዚህ ያደረሰን በሰላም ያደረሰን ወገኖቻችንም ለተጎዱት እግዚአብሔር አላህ ራህመት ያርጋቸው። እንግዲህ ምንም የምንለው ነገር የለም ተመስግን። አብዱል ሀኪም አብደላ አደም ይባላለው ዛሬ በዓሉ በሚያምሩ ሁኔታ ነው ያለፈው። ማሻላህ እንደሚታወቀው ከተማችን ድሬዳዋ የመቻቻል የፍቅር ከተማ ነች። ዛሬም በዓሉ የምናሳልፈው በመቻቻል በፍቅር ነው በደስታ ነው። ብዙም በአሁኑ ሰዓት አንዳንድ በአካ ሀገራችን ውስጥ የሚከሰቱ ነገሮች ቢኖሩም ግን እኛ ሙስሊሙና ሕዝበ ክርስቲያኑ ተቻችለን ተፈቃቅረን እንደ ድሬዳዋ እሴታችን የሚታወቀው ጎረቤታችንን ጠርተን አብረን የምናሳልፍ ድንቅ በዓል እንደሚሆን ነው። ዛሬም እንደዛው ነው የምናደርገው። በዚህም እኔም ከጎኔ ያለውን ወንድሞችን ተያይዤ ሙዝ በክርስቲያኑን ጋብዤ አብረን የምናሳልፍ ይሆናል። በዓሉ በጣም ድንቅ የሆነ በዓል ነው። ባለፈው አርብ በድሬዳዋ ተከስቶ የነበረው ግጭትም ሙስሊሙን የማይወክል እንደሆነ ነው የወጣቶች ጀማ አስተባባሪው የሚናገረው። ስሜ አብዱልአዚዝ ሻፊ ይባላል። የድሬዳዋ ወጣቶች ወይም የጀማዎች ቦርድ ሰብሳቢ ድሬዳዋም፣ የኢትዮጵያም እንዲሁም አልፋን ደሞም ሙስሊሞች በዓለም ደረጃ ሰላምን ፈላጊዎች ነን እና አንዳንድ ነገራቶች እንደ ክብሪት ለኩሶ ቼክ ማረግን ወይም ደግሞ ማንተን ነካክቶ ቼክ ማድረግ ነገራቶች አሉ። እነዛን ነገራቶች ደግሞ በብልሃት ማየት ይፈልጋል። ድሬዳዋ ላይም ጾም መጨረሻ አካባቢ ላይ አላስፈላጊ ጉዳዮች ነበሩ። ያንንም ወጣቶች ተባብረን ለማስቆም ሞክረን ነበረ። እንዳለ ደግሞ ወጣቱ ሌላው ስናያቸው እኛ ድሬዳዋ ላይ እንደምታውቁት ወይም ደግሞ ሁን በፊት መረጃው ካላችሁ ትላልቅ 36 ጀማዎች የሚባሉ አሉ። እኛ እንዳለ ሁሉ የራሳቸው አሚር አላቸው። ያንን ሰብስበን እኛ ቦሪ ሰብሳቢዎች ነው እንዳል ሁሉ ጋር ደውለን ነገሩ ሰከን እንድል ማንም ጀማ እንዳይሳተፍ አድርገን ነበር። የተሳተፈው እንዳል መዝጊድ ማይመጣ ነበር እና መዝጊድ የሚመጣው ኢማሙም ኢማሞቹን የሚከተል ዑለማን የሚከተል መንግስትን የሚሰማ የሚያዳምጥ ሰው አዳምቶ የመጣ አንድ ማልደስ ድሬዳዋ ላይ ባለፈው አርብ ከሰላት በኋላ ጎንደር ውስጥ በሙስሊሞች ላይ ተፈጽሟል የተባለውን ጥቃት ለመቃወም ተብሎ የተጀመረ ሰልፍ መልኩን ቀይሮ፣ ፖሊስ ባቀረበው ሪፖርት መሰረት የአንድ ታዳጊ ህይወት ሲያልፍ፣ ሀያ ሁለት የጸጥታ ኃይሎችም ቀላልና ከባድ የአካል ጉዳት አስተናግደዋል። ለተቃውሞ ከወጡት መካከልም ከአስር በላይ የሚሆኑት ቆስለው ለህክምና እርዳታ ድልጮራ ሆስፒታል መግባታቸውን ቪኦኤ ዘግቦ ነበር። 89 ተጠርጣሪዎችን በቁጥጥር ስር እንደዋሉ ፖሊስ አስታውቋል። ይህ ከሆነ ከሁለት ቀን በኋላ በተከበረው ዳል ፈጥር በዓል ዙሪያ በተሌል አሜሪካ ድምጽ ቃላቸውን የሰጡት ከንቲባ ከድር ጀዋር በጎንደር የተፈጸመውን ጥቃት ለመንግስት መቶ ያስፈልጋል ብለዋል። ባለፈው አርብ ድሬዳዋ ላይ የተከሰተውም መደገም የለበት ምን ያሉት አንደኛ፣ አጠቃላይ ማህበረሰባችንን መረዳዳት የተከሰተው በተለይ ወንድም ሙስሊሞቻችን ጎንደር ላይም የተከሰተው መንግስት ያው አስፈላጊውን ክትትል እያደረገ መሆኑ ስለሚታወቅ ለመንግስት መተውና መንግስት አስፈላጊውን ምላሽ እየሰጠም ስለሆነ እዚህ አካባቢ ላይ ማህበረ ሙስሊሙና ክርስቲያኑ በሰላም ተቻችሎ ተከባብሮ አብሮ አፍጥር አድርጎ አብሮ በልቶ አብሮ የጠጣ ማህበረ ስለሆነ ይሄ ሴታቸውን ሰላሙን ሳይለውጡ ሁሉም ባለበት ቦታ ማንም ቢሆንም ሕግ እንዲከበር ስለሚፈልግ የድሬዳዋ ማህበረሰብ አጠቃላይ ባለፈው በተከሰተው ግርግርም ያንን እንዳይደገም ማህበረሰቡ እርስ በርስ እንዲረዳዳ በዚ አጋጣሚ መልእክቴን አስተላልፋለሁ። በዓሉን ከተቸገሩት ጋር ማክበር ይገባል ሲሉ ጥሪ ያቀረቡት ከንቲባው ከሰላት መልስ የከተማዋ ክርስቲያኖች ለሙስሊም ምዕመናን ያዘጋጁትን ዋና ጣፋጭ እየቀመሱ እንደሚያልፉም ተናግረዋል። ወንድም ክርስቲያኖችም ደግሞ ግን ውሃና የተለያዩ ሮች መንገድ ላይ አዘጋጅተዋል። እሱንም ጭምር ሙስሊሞች ወንድሞቻችን እየቀመሱ እንዲሄዱ ማድረግ ነው። አንድነታችን ለወደፊት ቢሆንም ምንም የሚሻርገው ነገር ስለሌለ የከተማዋ ፖሊስም 1443ኛው የኢድ አል ፈጥር በዓል በድሬዳዋ በሰላም መጠናቀቁን በፋይቭ ገጹ አስታውቋል። በሐረርና በጅጅጋም በዓሉ በሰላም መጠናቀቁን ከየከተሞቹ ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ ለመጨረሻው ፈጥር አከባበር ደግሞ ወደ ደሴ ነው የምናመራው። በደሴ ከተማም በደማቅ ስነ ስርዓት ተከብረዋል ይለናል በስፍራው የተገኘው መስፍን አራጌ። በዓሉ በሰላም ተጀምሮ በሰላም የተጠናቀቀ ሲሆን፣ በጎንደር በደረሰው የእስልምና እምነት ተከታዮች ሞትና ጉዳት አዝነናል። አጥፊዎች ለህግ ይቅረቡ። ችግሩ የእስልምናና የክርስትና እምነት ተከታዮች ግጭት ሳይሆን አገር ማፍረስ ተልኮ ያላቸው አካላት ሴራ ነው የሚሉ ድምጾች መስተጋባታቸውንም ጨምሮ ገልጧል። መስፍን በርካታ ቁጥር ያለው ህዝበ ምእመን 1443ኛውን ኢዳ አልፈጥር በዓል ለማክበር በደሴው ፉርቃን መስጊድ የተሰባሰበው ገና ከማለዳው ነበር። ሰሞናዊው የጎንደር ክስተት በብዙዎች የደሴ ከተማ ነዋሪ ከመወያያ ርዕስነት አልፎ በአንዳንዶች ዘንድ የስጋትና የፍርሃት ምንጭ እስከመሆን ቢደርስም ኢዳ አልፈጥር በነባር ስርዓቱ በቀደመ ድምቀቱ ተከብሯል። የአካባቢው ህዝበ ሙስሊም ከጦርነት በኋላ በነቂስ ወጥቶ በድምቀት ያከበረው በዓል በመሆኑ በልዩነት የዘከሩት የደሴ ከተማ ህዝባዊ መጅሊስ ፕሬዚደንት ሼህ እንድሪስ በሽር በተለይ በወርሃ ረመዳን በርካታ ሰብዓዊ ተግባራት የተከናወኑበት፣ የእምነቱ ተከታዮች አንድነታቸውን ያጠናከሩበት፣ በጎዳና ኢፍጣር ፕሮግራም በሺዎች የሚቆጠሩ አቅመ ደካሞች፣ የእድሜ ባለጸጋዎች፣ አነስተኛ ገቢ ያላቸው የህብረተሰብ ክፍሎች የተረዱበት እንደነበር አስታውሰዋል። አያይዘውም ይህን ህዝብታችንን ሳናጣጥም በጎንደር እና ደባርቅ ከተሞች በሙስሊሙ ወንድሞቻችን ላይ ጅምላ ጭፍጨፋ ከመፈጸሙ ባለፈ በንብረታቸውና መስጊዶቻችን ላይ የደረሰው ቃጠሎና እጅግ ያሳዘንን ጥቁር ጠባሳ ሆኗል። ህዝበ ሙስሊሙና የሌሎች እምነት ተከታዮች ይህን ድርጊት በማውገዝ አጥፎዎች ለህግ እንዲቀርቡ ከማድረግ ባለፈ ጥላቶቻችን አገር ለማፍረስ የሚያሰሩትን ተንኮል በጋራ በማክሸፍ ሁላችንም እኩል በጋራና በፍቅር የምንኖርባት ኢትዮጵያን መፍጠር ከሁላችን ይጠበቃል። ሕዝበ ሙስሊሙ በዓሉን ሲያከብር ተቃጣ ያሉትና ሀገር የማፍረስ ሴራ ሲሉ የገለጹት ተግባር እንዲቀለበስ ጸሎት ማድረግ አለበት ብለዋል። የተቃጣብንን አደጋ አገር ማፍረስ ሴራ አላህ እንዲያከሽፈው ሁሉም ሙስሊም ዱዓ በማድረግ ኢዱን አቅመ ደካሞችንና ተፈናቃዮችን ወገኖቻችንን በመረዳዳትና በማገዝ በጋራ እንድናሳልፍ መልእክቴ አስተላልፋለሁ። የከተማዋ ከንቲባ ሳሙኤል ሞላልኝ በበኩላቸው ደም አፋሰሽ ችግሮች ደሴ ከተማ ውስጥ እንዲከሰት አፍራሽ ተልኮ ያላቸው አካላት እንቅስቃሴ ቢያደርጉም ሕዝበ ሙስሊሙ የሌሎች እምነት ተከታዮች እና የከተማዋ ነዋሪ በመተባበር ተልኮው ተግባራዊ እንዳይሆን በማድረጋቸው አድናቆታቸውን ገልጸዋል። የሌሎች እምነት አባቶች እና መላ የደሴ ሕዝብ ከሙስሊሙ ወገኖች ጎን ባይቆሙ ኑሮ በከተማችን ይፈጠር የነበረው አደጋ የከፋ እንደሚሆን ለመገመት አያዳግትም። ስለሆነም ሙስሊምና ክርስቲያን የማይነጣጠሉና በደምና በአጥንት የተጋመዱ መሆኑን አውቃችሁ የሃይማኖት ግጭት ለማስነሳት የሚያዋክቡ ፓታሎች እንዳቆሙ እናሳስባለን። የከተማዋ ነዋሪ ሰይድ መሐመድ በዓሉ የተቸገሩትን የምንደግፍበት ያዘኑትን የምናጽናናበት በመሆኑ ለሙስሊሙ ህብረተሰብ የሚሰጠው ትርጉም የተለየ ነው ብለዋል። ይሁን እንጂ እንደ አስተያየት ሰጪው ምንም ዛሬ ኢድ የመደሰቻ ቀለም ቢሆን አንዱ ደስታ እንዳናደር ከከለከለ፣ እዛነ ግን በጎንደር ሙስሊም ወንድሞቻችን ላይ የተፈጸመው ግፍ ከምንም በላይ ልባችን አድምቶታል ያለባቸው ይህ ክስተት ደግሞ ምንም ሙሉ በሙሉ ክርስቲያኑን ይሞት ነገር ባናስብም አንዳንድ ጽንፈኛ ሀይሎች እምነትን ተገን አድርገን ኢትዮጵያ እንድትበጣበጥና ምስሉም ክርስቲያኑ እርስ በርሱ እንዲጣላና እርስ በርሱ እንዲባላ የሚፈልጉ አክራሪ ሀይሎች ስለሆነ እነዚህን ሀይሎች የአማራ ክልል መንግስት ከምንም በላይ ሀገናቸው ና ሥርዓት ያዛቸው ይገባል እያምናል። ረዋን መሐመድ የተባለች ወጣት በበኩሏ ህዝቡ በእምነት ሳይለያይ ጸጥታውን ማስከበር ሰላሙን እውን ማድረግ እንደሚገባው ስራ አሳስባለች። ከጸጥታ አካል ጋር በመተባበርና ከሁ ህብረተሰብ አንድ በመሆን አድማጮች፣ እንዲህ እንዳለ የዘንድሮ የኢድ በዓል መቀሌ ውስጥም በአደባባይ መከበሩ ታውቋል። በዓሉ በጦርነቱ ውስጥ አንድም ቀዝቃዛ እንደነበር አሊያም እንደ ዛሬ አደባባይ ላይ ያለመከበሩን ዘጋቢዎቻችን አስታውሰዋል። አድማጮች፣ በተለያዩ የአገሪቱ ክፍሎች የኢድ በዓል መከበሩ ታውቋል። የተለያዩ ግጭቶች የነበሩባቸውን ከተሞች ነው መርጠን የዘገብ ነው። አሁን ወደ ሌሎች ዝርዝር ዘገባዎች ነው የምንሻገረው። ምዕራብ ሸዋ ዞን አቡና ግንደበረት ወረዳ ልዩ ስሙ ዶግማ ኪቢ በሚባል ቦታ ሚያዚያ 12 2014 ዓ ም ከአየር ላይ በተፈጸመ ጥቃት 25 ሰዎች ተገድለው ሰባት ሰዎች ቆስለዋል ሲሉ ነዋሪዎች ለአሜሪካ ድምፅ ገልጠዋል። መንግስት፣ በተጠቀሰው እለት የተፈጸመ የአየር ጥቃት የለም ብለዋል። የኦሮሞ ነጻነት ሰራዊት በበኩሉ በዕለቱ የድሮን ጥቃት ስለመፈጸሙ ማስረጃ አለኝ ነው የሚለው። የአፋን ኦሮሞ ዝግጅት ክፍላችን ባለረባ ጃለኔ ገምዳ ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅታየ እንደሚከተለው ታቀርበዋለች። በደህንነት ስጋት ምክንያት ማንነታቸው እንዳይገለጽ የጠየቁ የደጎማ ኪቢ ነዋሪዎች ሐሙስ ሚያዝያ 12 2014 ዓ ም ተፈጥሯል ያሉትን ሁኔታ እንደዚህ ይገልጹታል። ቀን ላይ አንድ ሄሊኮፕተር በአካባቢው ስታንዣብብ ቆይታ እኩለ ቀን ስድስት ሰዓት አካባቢ አረፈች። ከዚያ በኋላ ከምሽቱ አንድ ሰዓት አካባቢ ከሰማይ ላይ በሰላማዊ ሰዎች ላይ ጥቃት ተከፈተ። ተኩስ ስንሰማ ከቤት ወጥተን ሸሸን። የሞቱም አሉ። ከአየር ወደ ታች የሚደረገው ጥቃት መሬቱን እየደረመሰ ምን እንደሆነ ለማየት የወጡ ሰዎች እንደተመቱ፣ እናም 25 ሰዎች እንደተገደሉና ሰባት እንደቆሰሉ በስም ዘርዝረዋል። ሌላኛው ነዋሪ በበኩላቸው በአይኔ አይቻለሁ ያሉትን ሲናገሩ ለካ ማታ አንድ ሰዓት ላይ ከአየር ላይ የተፈጸመው ጥቃት በአይን አይታይም፣ መሬት ላይ ሲያርፍ ብቻ በቤቶች በሰው ሕይወትና ንብረት ላይ ጥፋት ሲያደርስ ታይቷል። ሰዎች ባትሪ ያበሩ ሲሸሹ ታጣቂ መስለዋቸው ሰዎችን በጣም ጎዱ። መቼም ሰማይ ላይ በሮ ጥቃት የሚፈጽም መንግስት ካልሆነ ሌላ የሚበር ኃይል መጣ ሊባል ነው? ጥቃት እያደረሰ ያለው መንግስት ነው የሚሉት እኚህ ነዋሪ ከዚያ ወዲህ ንብረታችንን የመንግስት ኃይሎች እየዘረፉ ነው ብለዋል። እህል የቤት እንስሳትና ሌላም ንብረታቸው እየተወሰደና እየተንገላቱ መሆናቸውን ተናግረዋል። በመንግስት ተፈጽሟል ስለተባለው ጥቃት የመንግስት ኮሚኒኬሽንስ ጉዳዮች ሚኒስትር ዶክተር ለገሰ ቱሉ ተጠይቀው ክሱን አስተባብለዋል። እንዲህ አይነት ነገር የለም። የምን አውሮፕላን ነው ይሄን የፈጸመው? እንደዚህ አይነት እርምጃ የሚወሰደው በጣም አልፎ አልፎ በሸኔ ካምፖችና የሸኔ ታጣቂዎች ባሉበት አካባቢ ላይ ነው። ይህም ዘውትር የሚካሄድ አይደለም። በነዋሪዎች ላይ የተፈጸመ ጥቃት የለም፣ ውሸት ነው። መንግስት ሸኔ ባሉት ላይ ጥቃት መክፈቱን የተናገሩት ዶክተር ለገሰ ቱሉ የአገር መከላከያ ሰራዊት እርምጃ እየወሰደበት ነው ብለዋል በአራቱ የወለጋ እንዲሁም የምዕራብ ሸዋ ዞኖችና ሌሎችም አካባቢዎች ጥቃቱ በተመሳሳይ ሁኔታ እየተካሄደ መሆኑን ተናግረው የመንግስት ኃይሎች እህል ይዘርፋሉ፣ ነዋሪ ያዋክባሉ የሚሉና የመሳሰሉ የነዋሪዎች አቤቱታዎችን በተመለከተ አድራጎቶቹን የሚያካሂደው የመንግስት ኃይል ሳይሆን ሸኔ ያሉትና ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ታጣቂ ቡድን ነው ብለዋል። በሌላ በኩል ስለዚሁ ተፈጸመ ስለተባለው የአየር ጥቃት የተጠየቁት የኦሮሞ ነጻነት ሰራዊት ቃል አቀባይ አቶ ኦዳ ተርቢ ጥቃቱ ስለመፈጸሙ መረጃ አለን ብለዋል። በድሮን ነው ያጠቋቸው። የአካባቢው ሕዝብ ህይወቱን ለማዳን ወደ ጫካ እየሸሸ ሲቸገር ነበር። ሲሸሹ ገደላማ በሆነ አካባቢ ወድቀው ቀላል ጉዳት የደረሰባቸው እንዳሉ እናውቃለን። ግን ስለተገደሉት ሰዎች መረጃ አልደረሰንም። ሶስት የነዋሪዎች ቤቶች ተቃጥለዋል። በድሮን ጥቃት ስለመፈጸሙ ምን ማስረጃ እንዳላቸው የተጠየቁት አቶ ኦዳ ተርቢ የቪዲዮ ምስል በእጃቸው እንዳለ ጠቁመው ድሮኑ የመታው አካባቢ ሰው ያለበት ስለሆነ ነዋሪዎች ምስክር ናቸው ብለዋል። ካለፈው ወር ጀምሮ አሁንም ከመንግስት ጋር ጦርነት ላይ መሆናቸውንም አቶ ኦዳ አመልክተዋል። መንግስት የራሱ የሆኑትን አደራጅቶ በማሰማራት በህዝቡ ላይ ለሚያደርሰው ዝርፊያ፣ እስር፣ እንግልትና ማፈናቀል የኦሮሞ ነጻነት ሰራዊትን ይኮንናል ያሉት አቶ ኦዳ ተርቢ በአንድ ወር እንደመሰሳቸዋለን ብለው የከፈቱት ዘመቻ አልተሳካላቸውም ማለታቸውን የአፋን ኦሮሞ ዝግጅት ክፍል ባልደረባ ጃለኔ ገመዳ ዘግባለች። ክቡራትና ክቡራን አድማጮች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፈውን ለተሰኘው ምሽት ዝግጅታችን ነው የምትከታተሉት። አሁን ሳምንታዊው ሐኪሞን ይጠይቁ የሆድ ዕቃ ውስጥ የደም መፍሰስ የሚያስከትል በሽታ ምንድን ነው? ምልክቶቹስ? የሚሉትን ጨምሮ በበሽታው ምንነት ዙሪያ ጥያቄ ላቀረቦ አድማጭ የተሰጠ የባለሙያ ምላሽ ነው ሐኪሞን ይጠይቁ ለምሽቱ ያሰናዳው ሙያዊ ትንታኔውን የሚሰጡን በዚህ በዩናይትድ ስቴትስ በሜሪላንድ ክፍለ ግዛት ሳልስበሪ ከተማ በሚገኘው ታይዳል ሄልት ሜዲካል የተባለ የሕክምና ተቋም ውስጥ የውስጥ ደዌ የሆድ ቃና የጉበት በሽታዎች ልዩ ሐኪምና የሕክምና ክፍሉም ተጠሪ የሆኑት ዶክተር ዳንኤል ከበደ ናቸው። ወደ መልልሳችን ልውሰዳችሁ። ዶክተር ዳንኤል ከበደ፣ የሳምንቱ የሐኪሞን ይጠይቁ እንግዳችን፣ ለጊዜው አመሰግናለሁ። በቀጥታ ለዛሬ ወደ ደረሱን ሁለት ጥያቄዎች ልውሰዶ የአንጀት ወይም የሆድ ዕቃ ውስጥ ደም መፍሰስ በሽታ አለብህ ተብያለሁ፣ ነው ያሉን ጠያቂያችን አቶ አማኑኤል ከየት እንደሆኑ ግን አልገለጹም። ስለ ህመሙ ምንነት ተገቢውን ባለሙያ አነጋግሩልኝ ሲሉ ባደረሱን ጥያቄያቸው፣ ለመሆኑ አንጀት ውስጥ ወይም ሆድ ዕቃ ውስጥ ደም ፈሰሰ ሲባል ቁስለቱ እንደተፈጠረበት ወይም ደሙ እንደሚፈስበት ቦታና እንደ መንስዎቹ አይነታቸውም ይለያይ እንደሆን ዘርዘር አድርገው በሚያስረዱበት ብንጀምር እንግዲህ ጨጓራ ብለን ስናወራ መጀመሪያ ምግብ ከጉሮሮ ወደ ሆድ የሚያቀርበው ክፍል እሶፋ ገስ የሚባለው ነው። በአማርኛ ቃል የለውም ይሄ። ከዛ ሆድ ዕቃ አለ። ሆድ ዕቃ ማለት እንግዲህ ስቶማክ እየተባለ የሚጠራው ነው። ከዛ ትንሹ አንጀት ተፈጭቶ ያለቀውን ምግብና ከጣፊያ እና ከጉበት በሚመጣው ኬሚካሎች እና ኤንዛይሞች ፈጭተው ለትንሿ አንጀት ያቀርባል። ትንሿ አንጀት ወደ ደም ስራችን ወስዶ ወደ ጉበታችን ሄዶ ወደ ሰውነታችን እንዲሰራጭ ያረጋል። ከዛ እንግዲህ ትልቁ አንጀት ወይም ላርጅ ኢንተስትን የሚባለው እሱ መጨረሻ ላይ እንግዲህ ሰውነታችን ያልተጠቀመበትን ነገር በሙሉ ከፈሳሽ ወደ ጠንካራ አድርጎ እንደ አይነ ምድር የሚያስወጣው ማለት ነው። እንግዲህ ደም ፈሰሰ ሲባል ከዚህ ከኢሶፋገስ ሊመጣ ይችላል፣ ከሆድ ሊመጣ ይችላል፣ ከትንሿ አንጀት ሊመጣ ይችላል መጨረሻ ላይ ደግሞ ከትልቁ አንጀት ወይም ኮሎን እየተባለ ከሚጠራው ከሱ ሊመጣ ይችላል እና መጀመሪያ አንድ ሰው የውስጥ ደም ፈሶታል ሲባል እንዴት ነው? ይሄ ደም በትውከት መልክ ነው የመጣው? እንደሱ ከሆነ ከኢሶፋገሱ ወይ ደግሞ ከሆድ ዕቃው ይመጣል። አይ ደሙ የታየው አይነ ምድር ላይ ነው ከተባለ ከትንሹ አንጀትን ወይ ደግሞ ከትልቁ አንጀት ወይ ከኮሎኑ ነው ብሊድ ያደረገው ማለት ነው ይሄን ደግሞ ስናይ ድብቅና ግልጽ ማለ ድብቅ ደም ማለት በአይን ማሳይ ደም የለም ቅላት የለውም ወይ ደግሞ በጣም ጥቁር አይደለም ግን ቴስት ወረቀት ላይ በምርምራመረመር ሲመረመር አይነ ምድሩ እዛ ላይ ደም መኖሩን ያሳያልና በአይናችን ላናየው እንችላል። ይሄ ነው ግልጽ ደም ታለ አክቲቭ የሆነ ወይ ደግሞ በጣም የጠና ነገር አለ ማለት ነው። ሰውነት ውስጥ የሚደማ አልሰር ሊሆን ይችላል ካንሰርም ሊሆን ይችላል። ሌላ ሌላ ብዙ ነገሮች አሉ ደም አይነ መደር ላይ የሚያመጡ። መልካም፣ ዶክተር ዳንኤል የሚታይና የማይታይም ብለዋልና፣ ምናልባትም በግልጽ የሚታየው ሲሆን ህመምተኛውም ወዲያው ሊረዳና አሳሳቢነቱ ሊገባው ይችላል። የማይታየውን ነው ምናልባት ጎላ አድርገን የምናስበው በምልክት ደረጃ ደም መፍሰሱ ባይኖር ያን ምርመራ እንዲያደርግ ራሱን ሊያስገድደው የሚችል ሁኔታ ወይም ሐኪም አማክሮ እንዲመረመረ የሚያስችሉ ሌሎች ምልክቶች ይኖር ይሆን? አዎ፣ አሉ። በጣም ብዙ ምልክት አለው። ይገርመሃል። የሰው ሰውነት እንደዚህ እንደ በድንገተኛ ታመመ ይባላል፣ እንጂ ብዙ ምልክት ይሰጠናል። ብዙ ጊዜ አሁን አንድ ሰው ደም ሲወጣው አጥንታችን ይሄ ቅልጥሙ ውስጡ እዛ ነው አዲስ ደም የሚሰራው እና አዲስ ደም ለመስራት ደግሞ ብዙ ኬሚካሎች ያስፈልጉታል። ብዙ እና ብረት አይረን አንዱ ነው፣ ደማችን ውስጥ ያለ ለደም መስሪያ የሚሆን እና በየቀኑ ደም ስለምንሰራ በጣም በትንሹ ከፈሰሰ ይሄ ቦንማር ቅልጥማችን ቶሎ ቶሎ ደም ስለሚያወጣ በባላንስ ስቴት ሊጠብቀው ይችላል። እንግዲህ ደሙ እየጸና ሲሄድና ደሙ ለብዙ ጊዜ በሚሆንበት ጊዜ አኒሚያ እየተባለ የሚጠራው የደም ማነት ይመጣል። እዛ ላይ አንድ ሰው አኒሚያ ሲይዘው ይደክማል፣ በቀላሉ ትንፋሽ ያጥረዋል፣ ጉልበቱም አቅሙም እንደ ድሮ አይደለም። ድሮ ላታድርጎ የሚወጣትን አስር አስራ አምስት ደረጃ አሁን በቃ በድካም ነው የሚወጣው። ወይምህን ደግሞ ስታየው ራሱ ንጣት አለው ራሱ ከውስጡ ለምን ደም ስላነሰ እና ይሄ አኒሚያ የሚባለው እንደዚህ አይነት ሲምፕተሞችን ያመጣል። መጀመሪያ ሰውየው ይህንን ለውጥ በሰውነቱ ላይ ያያል። ሁለተኛ ደግሞ ሐኪም ጋር በሚሄድበት ደሙን በሚያዩበት ጊዜ ሂሞግሎብን የሚባል ነገር አለ፣ ነጭ ሴል አለ፣ ቀይ ሴል አለ፣ ከዛ ደግሞ ፕሌትለት የሚባል አለ። ሶስቱ ናቸው የደም ዋናው ሴሎች ደም ውስጥ ያሉ። እና የቀዩ ሴል ነው አኒሚያ የሚያመጣው። የቀዩ ሴል ቁጥር ወደታች ይወርዳል። በዛን ጊዜ ወይ ሰገራ ምርመራ ይደረግ ሲባል እና ደም እንዳለ ሰገራው ላይ ይሄ የማይታይ ደም መኖሩን በአይነ ምድር ላይ ማየት ይቻላል። መልካም ቀደም ብለው እንደገለጹልን ከየትኛው የሰውነት ክፍል ደሙ መነጨ የሚለው የመንስኤውንም አይነት ሊወስነው እንደሚችል መገመት ይቻላል። የህመሙንም ጥናት ሆነ ተያይዘው የሚነሱ ጥያቄዎች በተከታይ ፕሮግራማችን እንመለከታለን። ዶክተር ዳንኤል ከበደ የውስጥ ደዌ ልዩ ሐኪም እንዲሁም የሆድቃ እና የጉበት በሽታዎች ሐኪም ታይዳል ሄልት ሜዲካል በተባለው የህክምና ተቋም የዚህ ህክምና ክፍል ኃላፊ። በተከታይ ፕሮግራማችን መልሰን እንደምናገኘው ተስፋ አድርጋለሁ። ለአሁኑ ለጊዜው አመሰግናለሁ። እግዜር ይስጥልኝ። አብሮ ይስጥልን። አመሰግናለሁ። አድማጮች፣ አሁን ሳምንታዊ ስፖርት በኬኔዲ አባተ። ትናንት ሚያዝያ 23 በተለያዩ ርቀቶች በጀርመን በተካሄዱ ውድድሮች ኢትዮጵያውያን አትሌቶች አሸነፉ። አዲዳስ ኩባንያ አዲዜሮ በሚል ስያሜ ትናንት በጀርመን በተለያዩ ርቀቶች ውድድሮችን ያዘጋጀ ሲሆን በአምስት ኪሎ ሜትር የሩጫ ውድድር ኢትዮጵያውያን አትሌቶች በሁለቱም ጾታ አሸንፈዋል። በወንዶች ምድብ በተካሄደው ውድድር አትሌት ዮሚፍ ቀጄልቻ 12 ደቂቃ ከ53 ሰከንድ በሆነ ሰዓት ያሸነፈ ሲሆን ሰዓቱ በርቀቱ በተደረገ የመጀመሪያ ተሳትፎ የተመዘገበ የዓለም ፈጣኑ ሰ ሰዓት ሆኗል። በውድድሩ ሁለተኛና ሶስተኛ የወጡት ኬንያውያን አትሌቶች ናቸው። በሴቶች ዘርፍ በተካሄደው የ5 ኪሎ ሜትር ሩጫ ደግሞ አትሌት ሰንበሬ ተፈሪ 14 ደቂቃ ከ37 ሰከንድ በሆነ ሰዓት የሀገሯን ልጅ መዲና ኢሳን አስከትላ በመግባት ስታሸንፍ፣ ኬንያዊቷ ሜርሲ ቼሮና ሶስተኛ ወጥታለች። ትናንት እሁድ በተካሄዱት ውድድሮች በሴቶች ምድብ ኢትዮጵያውያን የበላይነታቸውን ያሳዩ ሲሆን በ10 ኪሎ ሜትር ውድድር አትሌት ፋንታ የበላይነ 30 ደቂቃ ከ24 ሰከንድ በሆነ ሰዓት ውድድሩን በአንደኝነት አጠናቃለች። የሁለተኝነቱንና የሶስተኝነቱን ደረጃ ደግሞ ኬንያውያን አትሌቶች ናቸው የያዙት። በሴቶች ግማሽ ማራቶንም እንዲሁ ድሉ የኢትዮጵያ ሲሆን 107 ከ28 በሆነ ሰዓት በአንደኝነት ያሸነፈችው አትሌት ትዕግስት አሰፋ ነች። በወንዶች 10 ኪሎ ሜትርና ግማሽ ማራቶን ደግሞ አሸናፊ የሆኑት ኬንያውያን አትሌቶች ናቸው። የኢትዮጵያ ከ17 ዓመት በታች ሴቶች ብሔራዊ ቡድን ወደ መጨረሻው ዙር የዓለም ዋንጫ ማጣሪያ አለፈ። በህንድ አስተናጋጅነት ለሚካሄደው የሴቶች የዓለም ዋንጫ የማጣሪያ ጨዋታውን እያደረገ የሚገኘው የኢትዮጵያ ከ17 ዓመት በታች የሴቶች ብሔራዊ ቡድን ደቡብ አፍሪካን በድምር ውጤት በማሸነፍ ወደ ቀጣዩ የመጨረሻ ዙር ማጣሪያ አልፏል። ከሁለት ሳምንታት በፊት ከሜዳው ውጭ የደቡብ አፍሪካ አቻውን ሶስት ለባዶ በሆነ ውጤት ያሸነፈው ብሔራዊ ቡድኑ ትናንት በአዲስ አበባ አበበ ቢቂላ ስታዲየም ባደረገው የመልስ ጨዋታ ደግሞ አንድ ለዜሮ ተሸንፏል። ምንም እንኳን ብሔራዊ ቡድኑ በመልሱ ጨዋታ በደጋፊዎቹ ፊት ቢሸነፍም ሶስት ለአንድ በሆነ ድምር ውጤት ወደ ቀጣዩ የመጨረሻ ዙር አልፏል። የኢትዮጵያ ከ17 ዓመት በታች የሴቶች ብሔራዊ ቡድን የመጨረሻ የማጣሪያ ጨዋታውን ከናይጄሪያ አቻው ጋር እንደሚያደርግ የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል። ሪያል ማድሪድ አራት ጨዋታዎች እየቀሩት የላሊጋውን ዋንጫ አንስቷል። ክለቡ በሜዳው ኤስፓኞልን በማሸነፍ የላሊጋውን ዋንጫ ሲያነሳ ካርሎ አንቸሎቲ በአውሮፓ የአምስት ታላላቅ ሊ ሊጎችን ዋንጫ በማሸነፍ የመጀመሪያው አሰልጣኝ ሆኗል። ምንም እንኳን ሪያል ማድሪድ ለዋንጫው አንድ ነጥብ ብቻ የሚፈልግ ቢሆንም ሮድሪጎ ባስቆጠራቸው ሁለት ጎሎችና ማርኮ አሴንሲዮና ካሪም ቤንዜማ ባስቆጠሯቸው አንዳንድ ጎሎች ተጋጣሚውን አራት ለዜሮ በመርታት አራት ጨዋታዎች እየቀሩት ሰላሳ አምስተኛ የስፔን ላሊጋ ዋንጫውን አሳክቷል። የዝነኛው ክለብ አሰልጣኝ አንቸሎቲ የስፔን ሊግ ዋንጫን ትናንት ከማንሳታቸው በተጨማሪ ከዚህ ቀደም በተለያዩ ጊዜያት በጣሊያን ባቫሪያ በፈረንሳይ ሊግ አንድ በእንግሊዝ ፕሪምየር ሊግ እና በጀርመን ቡንደስ ሊጋ ከተለያዩ ክለቦች ጋር የሊግ ዋንጫዎችን ማንሳት ችለዋል። ውጤት አድማጮች ለምሽቱ ያዝ ነውን በዚሁ ማጠናቀቃችን ነው። ነገ ምሽት ከምሽት ሶስት ሰዓት ላይ እንመለሳለን። አስተናጋጃችሁ አሉላ ከበደ ከኤልያስ አስማሪ ጋር ነበር። ምሽቱን አብረናችሁን የቆየ ነው። በዚሁ የተሰናበትን ሰላም፣ ደህና አደረው። ビビビビッ